You're with SPS Radio. Okay. Okay. ዶክተር ተፈሪ በላይነህ በደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን የፓላቲቭ ኬር ቪክቶሪያ ፕሮጀክት አስተባባሪ። በቅድሚያ ፓላቲቭ ኬር ምንድን ነው ከሚለው ለምን አነሳ። በጣም አመሰግናለሁ ካሳሁን እድሉ ስለተሰጠን። ፓላቲቭ ኬር ከስሙ እንደምንረዳው ፓላቲቭ ማለት ቀጥተኛ ትርጉሙ ሕመምን ማስታገስ እንደማለት ነው። ፓላቲቭ ኬር ብለን ጠቅለል ስናደርገው ግን በጽኑ የታመሙ ሰዎች በተለይም ለሕይወት አስጊ በሆነ በሽታ የተያዙ ሰዎች እንደማለት ነው እና እነዚህ ሰዎች እንግዲህ በአብዛኛው ያው ወደ ተስፋ መቁረጥ ሊሄዱ መንገድ ላይ ያሉ ናቸው። ስለዚህ እነሱን መንከባከብና እንደው የቀረው ህይወታቸው ጥሩ እንዲሆን ለማድረግ የተቋቋመ ድርጅት ነው ፓላቲፍ ኬር ቪክቶሪያ። በዚህ ውስጥ የእናንተ አስተባባሪ ኮሚቴ ዋነኛ ተግባራቶቹ ምንድን ነው የሚሆኑት? እነማንን ለማገዝ ነው? እርዳታውን ለማን ለማድረስ ነው የተነሳሳችሁት? ምናልባት እዛ ውስጥ ከመግባቴ በፊት ፕሮጀክቱ እንዴት እንደተገኘ በአጭሩ ላስረዳና ይህ ፕሮጀክት የተገኘው በደብረገነት ቅዱስ ሚካኤል ቤተ ክርስቲያን ሰበካ ጉባኤና በተለይም ደግሞ በወንድማችን በሀይለ ልውል ከፍተኛ ጥረት ይሄን ፓላቲቭ ኬር ቪክቶሪያን በማነጋገር እና ፕሮጀክት በመቅረጽ ነው። በቀጣይ ለጠየከኝ ጥያቄ ከላይ እንደገለጽኩት እንግዲህ ፓላቲቭ ኬር ማለት እነዚህ በጽኑ ታመው ወደ ተስፋ መቁረጥ የሚሄዱ ሰዎች ያሉበት የሕመምተኞች ክፍል ነው። ስለዚህ የምናደርገው ትኩረት በጽኑ ታመው እንደው ምናልባት ቤተሰብም ከአቅሙ በላይ የሆነበት ታማሚዎቹም ወደ ተስፋ መቁረጥ የሄዱ ሰዎችን ነው በቅድሚያ የምናየው። ስለዚህ እነዚህን ሰዎች መንከባከብና በቤት በመሄድ በሳምንት አንድ ቀን ለአንድ ሰዓት የሚጎበኙበትን ሁኔታ ነው የምንፈጥረው። በቀጣይ እንግዲህ ምን አይነት እርዳታዎች ያገኛሉ የሚለውን ማየት እንችላለን። ቤታቸው ሄዳችሁ በምትጎበኙበት ወቅት፣ በዛ በአንድ ሰዓት በሳምንት ግልጋሎታችሁ ውስጥ ምን አይነት ድጋፎች ነው ለህሙማኑ ልታበረከቱ የምትችሉት? ከስነ ልቦናዊ፣ ከማህበራዊ፣ ከመንፈሳዊ አኳያ ቤተ ክርስቲያን ስር ስላለ እነዚህን ሁሉ የሚያካትት ነው ወይስ በአንድ ነጠላ ጉዳይ ላይ ብቻ ሄዶ ጠይቆ አጫውቶ መለስ ላይ ነው? በምን መብልም ዘርፍ ነው ግልጋሎታችሁ? ጥሩ ጥያቄ ነው ካሳሁን። የአገልግሎት ዘርፉ ትንሽ በርካታ ነው። መጀመሪያ መግለጽ የምፈልገው የሃይማኖት ገደብ የለውም ይሄ ፕሮግራም። ስለዚህ ማናቸውም ኢትዮጵያውያንን ለማገልገል ዝግጁ ነን። ወደ ጥያቄዎቹ ስገባ የሚያገኙት ጥቅሞች እንደው በአጭሩ ለምሳሌ አንዳንዴ ያው ኢንፎርሜሽን ካለመኖር እንደው በተለይ አሁን በእንደዚህ አይነት ህመም ውስጥ ያሉ ሰዎች ትልቁ ችግራቸው ፔን ነው፣ ህመሙ ነው። ስለዚህ እንደው ቢያንስ እሱን የሚያስታግሱበት ደግሞ በአብዛኛው ቤት ውስጥ የመቀመጥና የመቅረት ዝንባሌ ያመጣሉ እንደዚህ አይነት ህመም ውስጥ ያሉ ሰዎች እና ከዛ የሚላቀቁበትን መንገድ ነው። ስለዚህ በዚህ ፕሮጀክት ውስጥ ከሚሰጡት አገልግሎቶች መካከል ለምሳሌ እርዳታ የሚያገኙባቸውን ቦታዎች በተለይ ኢትዮጵያውያን ባለሙያዎች ያሉበትን የሕክምና ጣቢያዎችም የተለያዩ አገልግሎቶችን ማመላከት የቀራቸውን እድሜ በጥሩ ሁኔታ እንዲያሳልፉ። ይሄ ምንን ያካትታል ብትለኝ፣ ለምሳሌ እነዚህን ሰዎች በግሩፕ ይዞ ወጥቶ እንደው ትንሽ አናፍሶ መመለስ፣ በግሩፕ ሬስቶራንት ሄዶ መምጣት ሊሆን ይችላል። እርስ በእርስ ደግሞ ለምሳሌ እንደዚህ አይነት ታማሚዎች በህብረት ሲያወሩ የመቅለል ነገር ይመጣል ከማውራት ከመጫወት ማለት ነው። እንደዚሁም ደግሞ ቤተሰቦቻቸው በተለይ አሁን እንደዚህ አይነት ነገር ሲያጋጥም ከታማሚው በላይ ቤተሰብም ይጨነቃል። ስለዚህ ቤተሰብንም የማጽናናት አይዟችሁ፣ ከጎናችሁ ነን የማለት እንደዚሁም ደግሞ ቅድም እንዳነሳው የስነ ልቦናዊ ማህበራዊ፣ እንዲሁም ሃይማኖታዊ እንደየ ሃይማኖታቸው እና እንደ ባህላቸው የሚፈልጉትን አገልግሎት እንዲያገኙ ማድረግ ለምሳሌ አንድ ሰው እንደ ቤተክርስቲያን ወስዳችሁኝ እንደው ተጸልዮ ብመለስ ቢል ያንን ነገር አሬንጅ እናደርጋለን። መኪና ኦልሬዲ ፕሮጀክት ውስጥ ስለታቀፈ ማለት ነው። በተለይ ደግሞ ሌሎች ከህክምና ጋር የተገናኙ ነገሮች ምናልባት አይቻልም ብለው እነሱ የሚያስቧቸው ፓላቲቭ ኬር ቪክቶሪያ ግን ሊሰጣቸው የሚችሉ አገልግሎቶች ሊኖሩ ይችላሉ። ለምሳሌ ሄደው ቀላል ሰርጀሪ ሊሆን ይችላል። ህመምን የሚያስታግሱ ግን ሆስፒታል ውስጥ የሚሰጡ ነገሮች ሊኖሩ ይችላሉ። እነሱን ከነዚህ ህመምተኞች ጋር በመነጋገር ከፓላቲቭ ኬር ጋር ግንኙነት እንዲፈጥሩ እኛም እየጠየቅንላቸው እንዴት ነው እንደዚህ አይነት አገልግሎት ማግኘት የሚችሉት የሚለውን ነገር ፋሲሊቴት ማድረግ እንችላለን ማለት ነው። እና ከብዙ በጥቂቱ እነዚህን ነገሮች እንዲያገኙና በአጠቃላይ ምንድን ነው እንደው ቀሪ ህይወታቸው በጣም እንደው ሞትን በማሰብ ብቻ እንዳይሆን እና በጥሩ ሁኔታ የቀራቸውን ህይወት እንዲያሳልፉ ቤተሰቦቻቸውም ብዙ የሚደክሙ እነሱን በማገልገል የሚተጉት ለማጥናናት እና ከጎናቸው የሚረዳቸው አካል እንዳለ ለማሳየት ነው። እዚህን አይነት ግልጋሎት ለመስጠት በዛ በሳምንት ውስጥ ተያዘው አንድ ሰዓት ጊዜ ውስጥ ሙማን ጋር ከእናንተ የሚላኩ ሰዎች ወይም በዚህ በአስተባባሪ ኮሚቴው የሚሰማሩ ሰዎች ሄደው አንዱን ሰዓት በምን መልክ ነው ከነኛ ሰዎች ጋር የሚያሳልፉት? ምን ምን ተግባራትን በመፈጸም ነው? ለምሳሌ የሚጠቅሷቸው ነገሮች ይኖራሉ ግልጋሎቶች አኳያ ለምሳሌ ለመጥቀስ እንደዚህ አይነት ኢትዮጵያዊ ሐኪም ባገኝ ደስ ይለኝ ነበር፣ ዛሬ ህመሙ በርትቶብኛል ቢል አንድ ህመምተኛ። ለምሳሌ እኛ ዳታቤዝ እያዘጋጀን ነው። ኢትዮጵያውያን ሐኪሞች የት የት ይገኛሉ፣ የት ክሊኒክ ነው ያሉት፣ ምንድን ነው ስፔሻላይዝ የሚያደርጉት፣ እንዴት ነው ህመምተኞች ሊረዱ የሚችሉት የሚለውን ማለት ነው። ስለዚህ ለምሳሌ አንዱ ቮለንቲር ሄዶ ያንን ህመምተኛ ሲያናግረው እና እንደዚህ አይነት ነገር ባገኝ ቢል ከዳታቤዙ ላይ ተወስዶ ለዛ ሀኪም ይደወል እና መቼ መምጣት እንችላለን። ለምሳሌ የዛኑ ቀን መሄድ የሚቻል ከሆነ እንዳልኩት አንድ መኪና ለዚህ ፕሮጀክት የተመደበ አለ ከደብረ ገነት ቅዱስ ሚካኤል ቤተክርስቲያን፣ ያንን መኪና በመጠቀም ያንን ህመምተኛ ወስዶ አሳክሞም የመመለስ ለምሳሌ ደግሞ አባቶች እንደው ቢጸልዩልኝ ቢል አንድ ህመምተኛ ቤተክርስቲያን የመውሰድ እንዲጸለይለት እንዲደረግ ማለት ነው። ያው ከላይ እንደጠቀስኩት ሃይማኖትን ያማከል አይደለም ይሄ ነገር ግን እንደየ ህመምተኛው የሚፈልገውንና እንደው ሊያጥናናው የሚችለውን ነገር ከማድረግ አኳያ እነዚህን ነገሮች ለማድረግ ፕሮጀክቱ ዝግጁ ነው። ይህንን ግልጋሎት የሚሰጡ ወገኖች በእናንተ በኩል የሚላኩት የተለየ ስልጠና ያስፈልጋቸዋል ወይስ እንዲሁ የራሳቸውን ተፈጥሯዊ ተሞክሮ በመያዝ ብቻ ነው ግለሰቦቹ ጋር ሄደው አስፈላጊውን ግልጋሎት ማመላከት ነው? የሚሰጣቸው ስልጠና አለ፣ የሚሰጥ ስልጠና አለ። ምንድን ነው የሚደረገው? ፓላቲቭ ኬር አውስትሬሊያ እኔ የፕሮጀክቱ አስተባባሪ ነኝ። ሌላ ደግሞ የፕሮጀክተሩ ኮኦርዲኔተር አለ፣ ይዛና ጌታቸው ይባላል። ለእኛ ትሬኒንግ ይሰጠናል። እኛ ደግሞ ከዛ በኋላ አምስት በጎ ፈቃደኞች ወይም ቮለንቲርስ እንመለምላለን። ኦልሬዲ ጀምረናል። እነሱን እናሰለጥናለን እና በአብዛኛው እስካሁን ቮለንቲር ትናንት ማስታወቂያ ተናግረን ነበር። ቤተክርስቲያናችን የኅብረተሰባችን በእውነቱ እንቅስቃሴ በጣም ደስ የሚል ነው። ሰዎች እየተመዘገቡ ነው። የተመዘገቡ ሰዎች በአብዛኛው እንደዚህ ሆስፒታል ውስጥ የሚሰሩ እንደዚህ ደግሞ ፒሲኤ የምንለው እንደዚህ ኤጅድ ኬር ፋሲሊቲ ውስጥ የሚሰሩ ሰዎች አሉ እንደዛ ደግሞ ሲሆኑ ሞር ነገሩን ያቀለዋል ኦረዲ በእንደዚህ አይነት ስራ ውስጥ ስላሉ ማለት ነው ግን ያው የሆነ ሆኖ ትሬኒንግ ይኖረዋል እራሱን የቻለ ያንን ከተደረገ በኋላ ነው ወደ ስራው ወደ አገልግሎቱ የምንገባው አገልጋሎቱ መቼ ይጀምራል እናንተንስ ስለማግኘት የአገልጋሎት ተጠቃሚ መሆን የሚፈልጉ ወገኖች ቢኖሩ በምን መልክ ነው ሊያገኟቸው የሚችሉት ፕሮጀክቱ ከኖቬምበር ሁለት ሺ አስራ ዘጠኝ አሁን እያለቀ ካለው አመት ጀምሮ እስከ ኤፕሪል ትንቲ ትንቲ ዋን ለአስራ ስምንት ወራት ነው የሚሆነው። አሁን የፕሮጀክቱን ዋና ዋና ነገሮች ለምሳሌ ትሬኒንግ ማንዋል አለ፣ እሱን ወደ አማርኛ መተርጎም፣ ቮለንቲሮችን ማሰባሰብ፣ እንደዚሁም ደግሞ ክላይንቶች የምንላቸው ወይም ህመምተኞቹን ማሰባሰብ ላይ ነን። አሁን ኢንድ ኦፍ ጃንዋሪ እንጀምራለን ብለን ነው የምናስበው ዋናውን ስራ አገልግሎቱን ስለዚህ ከዛሬ ጀምሮ መመዝገብ ይቻላል። ቁጥር ለመስጠት እኔ ተፈሪ ይባላለው። ዜሮ አራት አራት ስምንት ዘጠኝ አንዳንድ ዘጠኝ ዘጠኝ አራት። እደግመዋለው፣ ዜሮ አራት አራት ስምንት ዘጠኝ አንዳንድ ዘጠኝ ዘጠኝ አራት ነው። ሌላው ቁጥር ደግሞ ኢዛና የፕሮጀክቱ ኮርዲኔተር ነው፣ ቅድም እንደተናገርኩት የእሱ ደግሞ ስልክ ዜሮ አራት ሰላሳ አንድ ሶስት ዜሮ ስምንት ስምንት ሃያ ስድስት ነው። ዜሮ አራት ሰላሳ አንድ ሶስት ዜሮ ስምንት ስምንት ሃያ ስድስት ነው። በእነዚህ ቁጥር መደወል ይቻላል። ምናልባት ካሳሁን፣ ከዚህ ጋር በተጨማሪ ላነሳው የምፈልገው እንደዚሁ በተለያዩ ስቴቶች እንደዚህ አይነት ፕሮጀክቶች ተጠቃሚ መሆን ብንችል ጥሩ ነው። አሁን ይሄን ከቪክቶሪያ ያገኘ ነው፣ ግን በእርግጠኛ ነኝ ኒው ሳውዝ ዌልስም፣ ሳውዝ አውስትራሊያም የተለያዩ ስቴቶችም እንደዚህ አይነት አገልግሎቶች ይኖራሉ እና ፓላቲቭ ኬር የሚል ዌብሳይት ውስጥ ገብቶ ቁጥርን አግኝቶ እንደዚህ አይነት ፕሮጀክቶች አሏችሁ ወይ እንዴት አድርገን አፕላይ እናድርግ በሚል መጠየቅ ይችላሉ። እና ምናልባት በተለያየ ስቴት የሚገኙ የስፔስ አድማጮች ፕሮጀክቱ ራሱ እንዴት እንደሚቀረጽ ልምድ ከፈለጉ እናካፍላለን። ዞሮ ዞሮ ትልቁ ዓላማ የኢትዮጵያውን ህብረተሰብ መርዳት ነው። የግድ ሜልበርን አካባቢ ብቻ ተወስኖ መቅረት የለበትም እና በቀጣይነት ለምሳሌ አሁን ከዚህ ፕሮጀክቱ ኃላፊ ጋር ስንነጋገር አሁን ለጊዜው በፓላቲቭ ኬር ጀመርን እንጂ ብዙ ደግሞ ያልደከሙ የሚንቀሳቀሱ ግን የተወሰነ የጤና እክል ላለባቸው ሰዎች የሚሆን ፕሮጀክት ደግሞ በቀጣይነት እንቀርጻለን። ስለዚህ ምን ማለቴ ነው? እንደዚህ በመነጋገር ኢንፎርሜሽን በመቀያየር ህብረተሰባችንን በደንብ መርዳት እንችላለን እና ማንኛውም አይነት ከዚህም ውጪ ፕሮጀክቱ እንዴት እንቅረጽ እንደዚህ የሚል ጥያቄ ካላቸው ለመርዳት ዝግጁ ነን ለማለት ነው ከሰው ግልጋሎቱ የሚያካትተው ለተለየ አይነት በሽታ የተወሰኑ አይነት በሽተኞችን ነው ወይስ ማናቸውም ህመም ዟቸው በእናንተ መመዘኛ ውስጥ ፓላቲቭ ኬር ማግኘት የሚችሉ ሰዎችን ነው? የበሽታው አይነት ልዩነት አለው ወይስ ሁሉንም አይነት ህመም የሚያካትት ነው? ከዛ ባሻገርስ ምን ያህል ህመምተኞችን ነው ከሚቀጥለው ኤፕሪል 2021 ድረስ ግልጋሎት መስጠት የምትችሉት ለጊዜው ከፕሮጀክቱ አቅም አንጻር ከተሰጠን ገንዘብ አኳያ ለአምስት ህመምተኞች ነው ለጊዜው ቦታ ያለን። ምንድነው ግን ቅድም እንዳልኩት በተጨማሪ እንግዲህ አንዴ እዛ መስመሩ ስለገባን የተለያዩ ፕሮጀክቶች እየቀረጽን የመሄድ ዓላማን ያለን። ስለዚህ አሁን ለጊዜው አምስት ህመምተኞችን ነው ቦታ የያዝ ነው። የበሽታው አይነት እንደዚህ አይነት እንደዚህ አይነት አይባልም። በተለያየ ህመም ግን ያው በጽኑ ታመው ተርሚናል የምንለው ማለት ነው እና በቃ ለህይወት አስጊ በሆነ ህመም የተያዙ በሚለው ነው የምንሄደው እንጂ የተለየ ይሄን ህመም ይሄን ህመም የምንለው የለም። ለጊዜው አምስት ህመምተኞችን ነው የምንቀበለው እና አምስት ቮለንቲሮችን ወይም በጎ ፈቃደኞችን እንቀበላለን። ስለዚህ ምንድን ነው የሚሆነው? አንድ በጎ ፈቃደኛ ለአንድ ህመምተኛ ይመደባል። በሳምንት ለአንድ ቀን ሄዶ የሚፈልገውን ነገር በተቻለ መጠን በእውነቱ ያ ህመምተኛ ደስ የሚሰኝበትን ነገር ከአቅማችን አንጻር አገልግሎ እንዲመጣ ነው። ስለዚህ አምስት ህመምተኛ እና አምስት ቮለንቲር ነው። ምናልባት ቮለንቲርም መሆን እንፈልጋለን የሚሉ ሰዎች ካሉ እንቀበላለን። ቅድም እንዳልኩት ሰው በጣም ይህን ነገር ለመርዳት ከመነሳሳቱ የተነሳ ትናንት ሰዎች መዝግበናል በቤተክርስቲያናችን። ግን ተጨማሪ ካሉ በርከት ባረግነው ቁጥር ለምሳሌ አንድ ሰው አንድ ቮለንቲር በስራም ይሁን በተለያየ ምክንያት ቦታ ቢቀይር እሱን የሚተካው ሰው በቀላሉ እናገኛለን ማለት ነው። ትሬኒንጉን መውሰድ መቼም ጥሩ ነው። የእውቀት ክፉ የለውም እና ስለዚህ ቮለንቲሮችም፣ እንደዚህ አይነት ህመም ውስጥ ያሉ ሰዎችም ደውለውልን ይዘናቸው ወደ አገልግሎት ለመግባት ተዘጋጅተናል ለማለት ነው። አሁን መነሻችሁ አምስት ህሙማንን የክብካቤ ግልጋሎት መስጠት ነው። ከዚህስ በኋላ እያሰፋችሁ ቁጥሩ እየጨመረ እንዲሄድ ለማድረግ ውጥን ያላችሁ ወይም በማህበረሰቡ በኩል ለእናንተ የሚያስፈልጉ ድጋፍ ሊሰጡ የሚገቡ ነገሮች አሉ ወይስ እስከ ሁለት ሺህ ሀያ አንድ በዚሁ ብቻ ተወሰናችሁ ነው የምትቀጥሉት? ፕሮጀክቱ የተቀረጸው እነሱን ፈንድ የሰጡን ለአምስት ሰዎች ነው። ስለዚህ አሁን በአምስት እንጀምራለን። ነገር ግን እንግዲህ ሁኔታውን እያየን ከፓላቲቭ ኬር ቪክቶሪያ አንድ ኃላፊ አለን። ኖራ ትባላለች። የምናገኛት እሷን ነው። ያለንበትን ሁኔታ ምንጊዜም ሪፖርት እናደርጋለን። ስለዚህ እንበልና ምናልባት ቁጥሩ ቢበዛ ምን ማድረግ እንደምንችል ማለት የህመምተኞቹ ቁጥር ከአምስት በላይ እና እንደው በጣም በጽኑ የታመሙ ብዙ የህብረተሰባችን ክፍሎች ቢኖሩ እናነጋግራለን። ግን ለጊዜው ፕሮጀክቱ በዚህ የተገደበ ነው። በቀጣይነት ግን ቅድም እንዳልኩት የተለያዩ ፕሮጀክቶች ቀርጸን ለመስራት ተነጋግረናል ኦልሬዲ ከፓላቲቭ ኬር ቪክቶሪያ ለእኛ ከተመደበችው አስተባባሪ ጋር። ስለዚህ በቀጣይነት እንደዚህ አይነት ራሱንም ፕሮጀክት የመድገም ወይ ደግሞ ቅድም እንዳልኩት ፓላቲቭ ኬር የሚያስፈልጋቸውን ባይሆኑ እንደው አቅማቸው የደከመ አንዳንድ ቦታ እንኳን ለመሄድ በጣም የሚቸገሩ በተለይ ደግሞ ከጎናቸው ብዙ ሰው ረዳት የሌላቸውንም ሰዎች የሚያስተባብር ፕሮጀክቶች በቀጣይነት ብዙ ፕሮጀክቶች ቀርጸን ለመስራት ነው የምናስበው እና ለዛ ነው ምናልባት በተለያዩ ስቴቶች ያሉ ወገኖቻችንም እንደዚህ አይነት ፕሮጀክቶች አስተባብረው ሕብረተሰባችን መርዳት እንደሚቻል የገለጽኩት። ግልጋሎታችሁን ለመስጠት ውጥናችሁ በጃንዋሪ መጨረሻ ግድም ላይ ነው፣ ከዚያ አኳያ ካሁኑ ያሰባሰባቸዋቸው ግለሰቦች አሉ። ቁጥሩ እስከ አምስት በላይ ከፍ ብሎ ካለ ግድ ወደ አምስት ለማውረድ የምትመዝኑበት መመዘኛ ምን ይሆናል? አምስቱ ሰዎች ከወዲሁ ገና በሊስታችሁ ሰፍረዋል ወይስ ከዚህ በኋላ ነው ፈላልጋችሁ እነኛን ሰዎች የግልጋሎት መዝገባችሁ ውስጥ ለማስፈር አስባችሁ ያላችሁት? በጣም ጥሩ ጥያቄ ነው ካሳሁን። ምንድን ነው ያሰብ ነውኛ ሁሉም የህብረተሰብ አካል ጋር ኢንፎርሜሽኑ እስከሚደርስ ድረስ ህመምተኞቹን መመዝገብ አልጀመርንም። ቮለንቲሮቹን ትላንት መዝግበናል። ትላንት ነው እንግዲህ ኢንፎርሜሽኑ ማሰራጨት የጀመርነው ቅዳሜና እሁድ። የአምስቱ የህመምተኞች ቦታ ግን ክፍት ነው። ስለዚህ በሬዲዮ ተነግሮ ሁሉም የህብረተሰብ ክፍል ጋር ኢንፎርሜሽኑ ከደረሰ በኋላ ለመመዝገብ ነው ያሰብነው። እንግዲህ ቅድም እንዳልኩት ቁጥሩ በጣም ከጨመረብን ክራይቴሪያ ያልነው ያው በጽኑ የታመመ ያው በእንግሊዝኛው ቃል ከይቅርታ ጋር ያው ተርሚናል ኢልነስ የምንለው ማለት ነው። ሰው በህክምና ከዛ በኋላ ህመሙን ማስታገስ ካልሆነ በስተቀር ለመዳን ብዙም ተስፋ የሌለው እንደማለት ነው። እንግዲህ ፓላቲቭ ኬር ግን ያ ተስፋ የሌለውን ቃል ቢያንስ በሚኖርበት ጊዜ የሚያስፈልገውን እርዳታ ስነ ልቦናዊም ይሁን ማህበራዊም ይሁን ሃይማኖታዊም ይሁን እንዲያገኝ ለማድረግ ነው ዋና ዓላማው። ስለዚህ ያን ባገናዘበ ሁኔታ እንግዲህ ሰዎች ከበዙብን ወደ ምንመርጥበት ሁኔታ እንሄዳለን። በተጨማሪም ደግሞ ቅድም እንዳነሳሁት ቁጥሩ በጣም ከጨመረ እንግዲህ ፓላቲቭ ኬር ቪክቶሪያን እናማክራለን። እንደዚህ በጣም ቁጥሩ ጨምሮብናል፣ በእኛ እረዳድ ሁሉም በጽኑ የታመሙ ወይም ተርሚናል ኢልነስ ውስጥ የገቡ ናቸው ብለን እናመለክታለን። ስለዚህ አልጀመርንም ምዝገባ አንዴ ሁሉም ኢንፎርሜሽን ውስጥ ለህብረተሰቡ የስፔስ ሬዲዮ ሁሉም የህብረተሰባችን ክፍል ጋር እንደሚደርስ እናምናለን። ለዛ ነው በቤተ ክርስቲያናችን ብቻ መወሰን ያልፈለግ ነው። ምንም እንኳን ፕሮጀክቱ የተገኘው በቤተ ክርስቲያናችን በደብረ ገነት ቅዱስ ሚካኤል ቢሆንም ግን ይሄ ፕሮጀክት መርዳት ያለበት የትኛውንም ኢትዮጵያዊ የሆነ የህብረተሰብ ክፍል እንደሚሆን ነው ምናም ነው። ስለዚህ ለዛ ነው እስካሁን ምንም የመዘገብ ነው የለም። ከዛሬ ጀምሮ ግን መመዝገብ እንጀምራለን ይሄ ኢንፎርሜሽን በሬዲዮ ከተለቀቀበት ሰዓት ጀምሮ ማለት ነው። ይህ ግልጋሎት የሚሰጣቸው ሰዎች የአውስትሬሊያን የኢሚግሬሽን ህጎች ተከትሎ የሚሄድ ነው። እዚህ ሀገር የመኖሪያ ፈቃድ ያላቸው ዜጎች የሆኑና ሜዲኬል ካርድ ተጠቃሚ የሆኑትን ብቻ ነው ወይስ ከዛ ውጭ ያሉና በዚህ ህመም ውስጥ የሚገኙ ለጉብኝት መጥተው ወይም እስካሁን ቋሚ መኖሪያ ፍቃድ የሌላቸው ወይም ዜግነት የሌላቸው ወገኖች ከሆኑ ስ ዚህ አይነቱ ግልጋሎት ካስፈለገ እነዛን በምን መልክ ነው ልትረዱ የምት ችሉት መመዘኛችሁ እነዚህ ውስጥ አንዱ ናቸው ማለት ይቻላል። የኢሚግሬሽን ህጉን ተከትሎ የሚሄድ በእርግጥ እንግዲህ ፕሮጀክት ውስጥ እንደዚህ አይነት ገደብ አልተጣለም። ግን እንግዲህ ማንም ሰው እንደሚረዳው መቼም እዚህ ሀገር ህጋዊ በሆነ መንገድ ለሚኖር ሰው ነው መቼም መንግስት ገንዘብ የሚሰጠው። የሆነ ሆኖ ግን ለምሳሌ አንድ ሰው በጉብኝትም በምንም መጥቶ እንደዚህ አይነት ነገር ውስጥ ቢገባ ፕሮጀክቱ ይከለክላል ብዬ አላስብም። ግን እንደዚህ አይነት ነገር ካጋጠመን ፓላቲቭ ኬር ቪክቶሪያን እናማክራለን። እስካሁን ግን ባለኝ መረጃ ፕሮጀክቱ የአውስትራሊያን ኢሚግሬሽን ህግ የሚከተል ብቻ የሚል የተካተተ ነገር የለም። ምንም እንኳን መቼም ማንም ሰው እንደሚጠብቀው ህጋዊ ነዋሪ ለሆነ ነው መቼም መንግስት እንደዚህ አይነት ነገር የሚያወጣው። የሆነ ሆኖ ግን ህብረተሰባችን በተለያየ ምክንያት መጥቶ ለመኖሪያ ፍቃድ አመልክቶ የተቀመጠ ይኖራል። በተለያየ ምክንያት የመጡ ይኖራሉ፣ እና እንደዚህ አይነት ህመም ውስጥ ካሉ ለማንኛውም ኮንታክት እንዲያደርጉን ነው የምናበረታታው። ለምን ፕሮጀክቱ ያንን ስለማይገድም። ምናልባት ግን አገልግሎቱን ከመጀመራችን በፊት ፓላቲቭ ኬር ቪክቶሪያን እናማክራለን። ግን እንዲመዘገቡን እናበረታታለን። እናንተ ይሄንን ተነሳሽነት ወስዳችሁ የዚህን አይነት ግልጋሎት ለመስጠት ጥረት እያደረጋችሁ ነው። ከዛ ባሻገርስ በዚሁ አጋጣሚ በኢትዮጵያውያን ማህበረሰብ ማህበራትም ቢሆን በመላው አውስትራሊያ ለሚገኙ ወይም በቪክቶሪያም እንደዚሁ በተለይ ያሉ ወገኖች ተመሳሳይ በሆኑ ግልጋሎቶች ለመስጠት በተለይም ለማህበረሰቡ የሚሆኑ ግልጋሎቶችን የመስጠት ጉዳይ ላይ እንዲተኮር በነዚህ ጉዳዮች ላይ ህብረተሰብ ቤተሰቡ ተነሳሽነት ወስዶ ሃይማኖት ተቋማትም ሆኑ እንደዚሁ የበጎ ፈቃደኞች ስብስብም ቢሆን በዚህ መልክ እንዲሄድ ማድረግ የእርሶ ምክር ይሆናል። በተለይም በበጎ ፈቃደኝነት ተሰማርቶ የመስራት ጉዳይ አውስትራሊያ ውስጥ አንዷ የምታወቅበት ነው። በእኛ ማህበረሰብ ውስጥ ግን ብዛም የተለመደ አይደለም እና የበጎ ፈቃደኝነት እንዲለመድ የኢትዮጵያውያን የበጎ ፈቃደኞች ማህበር ወይም በቪክቶሪያ የመሰሉ ነገሮች ቢዘጋጁ ለናንተም ለሌሎችም ፕሮጀክቶች እንዲሁ ስራዎችን ሊቀል ይችላል ይላሉ። ትክክል ነው ካሳሁን። ምናልባት ሌሎች ከተለያዩ ቦታ ከመጡ ዜጎች አኳያ ስንታይ የብዙ መንግስት የሚሰጠው ጥቅሞች ተካፋይ አይደለንም በአብዛኛው፣ እና ይህ ትንሽ ያሳዝናል። ስለዚህ አሁን ዝም ብሎ ወደኋላ የነበረውን ነገር ከማዘን ወደፊት ምን ማድረግ ይቻላል ነው ትልቁ ቁም ነገር። እንደኔ እንደኔ በግል ምናልባት ይሄ የግል ሀሳቤ ነው፣ ሃይማኖትና ምናልባት ፖለቲካ የግል ነው ነገር ግን ብዙ አንድ የሚያደርጉን ነገሮች አሉ ህብረተሰባችን ውስጥ ማለት ነው እና ህብረተሰባችን ውስጥ ያሉትን ችግሮች እንደዚህ እየተባበርን አሁን ይሄ የበጎ ፈቃድ አገልግሎት ነው። እንግዲህ እኛም የምንሰጠው አምስቱንም መልምለን እኛም ከላይ ፕሮጀክት የምናስተባብረው የቮለንቲር ስራ ነው፣ የበጎ ፈቃደኝነት ስራ ነው እና ካለን ጊዜ ላይ ትንሽ ቆጥበን በየችሎታችን ይሄ ፕሮጀክት መቅረስ ከሆነ ችሎታዬ ያችን ትንሽ ነገር አበርክቼ ሌላው ደግሞ እንደዚሁ ጊዜውን ሰጥቶ ቮለንቲር በመሆን ኢንፎርሜሽን በማምጣት ምናልባት የተለያየ የመንግስት ድርጅቶች የሚሰሩ የህብረተሰባችን ክፍሎች እንደዚህ አይነት ነገር አለ ብታመለክቱ እየተባባልን፣ በእውነቱ በዚህ ወንድማችን አይለሉን ብዙ ጊዜ እንደዚህ አይነት ፕሮጀክቶችን ያመላክተናል፣ እንጸፋለን፣ እሱም ያግዘናል። ፕሮጀክቶች ይመጣሉ፣ ህብረተሰቡን እንዲጠቅሙ ሆነው ወደ ተግባር ይሄዳሉ። እና ስለዚህ ብንተባበር እንደው ቅድም እንዳልኩት እንደው የሃይማኖቱ የፖለቲካው ነገር እንኳን የግል ቢሆን በብዙ ነገር መተጋገዝ እንችላለን። የዚህ ሀገር መንግስት በእውነቱ በስራ ምክንያት ብዙ ሀገሮች ይሄዳለው እና የአውስትራሊያ መንግስት እንደዚህ ብዙ ሶሻል ቤኔፊቶች የሚሰጥ መንግስት ነው። ስለዚህ ያንን ተጠቃሚ መሆን እንችላለን። ብዙ የህብረተሰባችን ክፍል የተለያየ ችግሮች እንዳሉበት እናውቃለን። ያንን ለመቅረፍ ተባብረን የአንዱ ችሎታ ከአንዱ ጋር ተደምሮ ብዙ ነገር መስራት ይችላልና እንደው አንዳንድ ጊዜም ከአንተ ጋር እናወራለን እንደዚህ ያን ነገር እንደው ቢሰራ ጥሩ ነበር እንደዚህ የሚለውን እና እንዳልከውም የሆነ አይነት ድርጅትም ቢቋቋም እንደው ቢያንስ በግላችንም እንደዚህ እየተፍጨረጨርን እኔ የማውቀውን ኢንፎርሜሽን ቅድም እንዳልኩት ለምሳሌ ኒው ሳውዝ ዌልስ እንደዚህ ቮለንቲር ሆነው ፕሮጀክት ቀርጾ እዛ ያሉትን ሰዎች አስተባብሮ መስራት የፈልገው ነገር ካለ እኔ የማውቀውን ነገር ለመግለጽ ዝግጁ መሆን አለብኝ። እዛም ኒው ሳውዝ ዌልስ እኛ የማናውቀው ነገር ካለ እንደዚህ በእናንተ ሬዲዮን በኩል ይሁን በግል እንደዚህ እየመጣ እንደዚህ ነገሮች አሉ ለምን አትጠቀሙበትም? ብንባባል ትልቅ ነገር መስራት እንችላለን። ሌሎቹም እኮ እዚህ የደረሱት በጣም ከትንንሽ ሀገሮች እንኳን ለምሳሌ ከሰርቢያም፣ እነዚህ ትንሽ ሀገሮች ናቸው መጥተው ግን ራሳቸው የሆነ ትልልቅ ነገሮች ሰርተው እስከ ትምህርት ቤት እስከ መዝናኛ ቦታ የደረሱት ስለሰሩ ነው። ሌላ ምንም ተአምር የለውም። እኛ ደግሞ ህብረተሰባችን ብዙ ነው። በእውነቱ የተማረም ብዙ ሰው አለን። ራሱን ለማገልገል ፈቃደኛ የሚያደርግ ብዙ ሰው አለን። የቀረው የሚመስለኝ አስተባብሮ እንደው ለምን ይሄን አንሰራም? ግድ የለም ሌላው ሌላውን የልዩነታችንን ነገር በግል እናድርገውና በህብረት መስራት የምንችለው እንስራ ብንል ትልቅ ደረጃ መድረስ እንችላለን። ና እንደ ሁላችንም ብናስብበትና እንደዚህ አይነት አገልግሎቶችን በተለይ ቮለንቲር የሆነ ነገር በእውነቱ ጥሩ ነው። አሁን በሃይማኖትም ስናየው እንደዚሁ፣ ደግሞ ከሃይማኖት ውጪም ስናየው ለእኔ የሚሆን በቂ ነገር ካለ ለሌላው እንደ ሌላ ትርፍ ነገር መፈለግ ሳይሆን ህብረተሰቡን ወደ ማገልገል ስንሄድ ብዙ ነገር ማበርከት እንችላለን እና ቢለመጥሩ ነው። ካሳሁን ዶክተር ተፈሪ በላይነህ በደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን የፓሊያቲቭ ኬር ቪክቶሪያ ፕሮጀክት አስተባባሪ፣ ስለ ቃለ ምልልሱ እናመሰግናለን። እኔ በጣም አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።